ሮፓና ጀርመን ጀርመን አጠቃላይ ምርጫ ካካሄደች ከሁለት ቀናት በኋላም አዲስ መንግስት እንዴት ሊመሰረት እንደሚችል ማነጋገሩ ቀጥሏል። በዚህ ምርጫ እህትማማቾቹ የክርስቲያን ዴሞክራቶች ህብረት ፓርቲ በጀርመንኛው ምህፃር ሴዴኡ እና የክርስቲያን ሶሻል ህብረት ፓርቲ በጀርመንኛው ምህፃር ሲኤስኡ 33 በመቶ ድምፅ በማሸነፍ አንደኛውን ደረጃ ሲይዙ የሶሻል ዴሞክራቶቹ ፓርቲ ደግሞ 20.5 በመቶ ድምፅ አግኝቶ ሁለተኛ ወጥቷል። ይሁንና እነዚህ ሁለቱ አውራ ህዝባዊ ፓርቲዎች በእሁዱ ምርጫ ያገኙት ድምፅ ከዛሬ አራት ዓመቱ ውጤት ጋር ሲነጻጸር ዝቅ ተኛ ነው የሴዴኡና የሲኤሱ የአሁኑ ውጤት በዛሬ አራት ዓመቱ ምርጫ ካገኙት በስምንት ነጥብ አምስት በመቶ ያንሳል። የሶሻል ዴሞክራቶቹ ፓርቲ በአንጻሩ የኤስፒዲ ደግሞ በአምስት ነጥብ ሁለት በመቶ ወርዷል። በአንጻሩ የግራዎቹ ፓርቲ በዜሮ ነጥብ ስድስት በመቶ፣ የአረንጓዴዎቹ በዜሮ ነጥብ አምስት በመቶ እንዲሁም አማራጭ ለጀርመን የተባለው ቀኝ ጽንፈኛ ፓርቲ በአምስት ነጥብ ዘጠኝ በመቶ የበለጠ ድምፅ አግኝተዋል። የሕዝቡ ድምፅ ከሁለቱ አንጋፋ ፓርቲዎች እየራቀ ለመሄዱ በርካታ ምክንያቶች ይጠቀሳሉ። ጀርመን የተማሩትና የሚሰሩት የፖለቲካ ሳይንስ ምሁርና የሕግ ባለሙያ ዶክተር ለማይ ፍራሸዋ ዋናው ምክንያት መንግስትን ሲመሩ የነበሩት ሁለቱ ፓርቲዎች ልዩ ልዩ ማህበራዊ ችግሮችን መፍታት አለመቻላቸው ነው ይላሉ። ሶሻል ዴሞክራቶችና ክርስት ዴሞክራቶች ስምንት አመት ጀርመንን ገዝተዋል። በዚህ በስምንት አመት ጊዜ ውስጥ አብሮ ሲገዙ አገሪቷ ውስጥ ያሉትን አንኳር አንኳር ችግሮች ለአሁኑ ህዝብ ከነሱ ርቆ መሄድ ምክንያት የሆኑትን የደሞዝ ጉዳይ፣ የትምህርት ጉዳይ፣ ሰው በእርጅና የሚገጥመው የጤና እንክብካቤ ጉዳይ፣ የተለያዩ ምክንያቶች ይህን ችግር መፍታት ይችሉ ነበር። ይህን ችግር ሳይፈቱ ቆይተው እንዲያውም መስመራቸውን ለይተው የፓርቲያቸውን ቀለም ለይተው መሄድ ቀርቶ ቀለማቸውንም አሁን እንዳዋህዶ ትልቆቹ ሰው ጡረታ ከወጣ በኋላ አርባ አመት፣ ሀምሳ አመት ሰርቶ መጨረሻ ላይ ሲወጣ ማህበራዊ መሰረታዊ ድጎማ ከሚደረግለት በላይ ገንዘብ አያገኝም። በስተ እርጅናው ስራ መሄድ አለበት። ጡረታ ከወጣ በኋላ ሰው ከታመመ በኋላ ዛሬ ሐኪም ቤቶች ውስጥ ትልቅ የሙያ እጥረት አለ። ዝም ብሎ ነው የቆዩት። አነስተኛ ደሞዝ ጀርመን ሀገር ውስጥ ስምንት ብር ከሀምሳ ዩሮ ቢባልም ባልና ሚስት ሠርተው ዛሬ መኖር አልቻሉም። በትልልቅ ከተሞች ውስጥ የቤት ኪራይ የአንድ ሰው ደሞዝን ይጠይቃል። ከደሞዝ ውስጥ ኦልሞስት ግማሹን ለቤት ክራይ መክፈል አለባቸው። የተለያየ ማህበራዊ ችግር አለ። ይሄ ብቻ አይደለም። የቀድሞ የምስራቅ ጀርመን አምስት ፌዴራል ስቴቶች እስከ ዛሬ ድረስ ሀያ አምስት አመት ነው ከተቀላቀሉ። እዛ ያለው ጡረተኛ እና እዚህ ያለው ጡረተኛ ደሞዛቸው አሁንም እኩል አልተደረገም። ከዚህ ሌላ ሁለቱ ፓርቲዎች ለሕዝቡ የገቡትን ቃል ወደ ጎን ማለታቸው ለመራጮቻቸው ቁጥር መቀነስ ተጨማሪ ምክንያት መሆኑን ዶክተር ለማ ገልጸዋል። መራሄተ መንግስት አንጌላ ሜርክል ፓርቲያቸውን ሴዴኡን ወትሮ ከሚታወቅበት የወግ አጥባቂ አስተሳሰብ ወደ ለዘብተኛና ወደ ግራ መውሰዳቸው እንዲሁም የመሀል ግራ አቋም ያለው ኤስፔዴም ወደ ቀኝ ማዘንበሉ ፓርቲዎቹ ከቀድሞ ምርጫ ያነሰ ውጤት ሊያገኙ የቻሉባቸው ምክንያቶች መሆናቸውንም አስረድተዋል። በዚህ ምርጫ ዋናው አነጋጋሪ ጉዳይ እንደተጠበቀው አማራጭ ለጀርመን የተባለው ቀኝ ጽንፈኛ ፓርቲ የጀርመን ፓርላማ ውስጥ ለመግባት የሚያስችል ድምፅ ማሸነፉ ነው። ሶስተኛ ደረጃ የያዘው ይኸው ፓርቲ ዘጠና አራት የምክር ቤት መቀመጫዎችን ወስዷል። ፓርቲው በአሁኑ ምርጫ አንድ ሚሊዮን የሚሆኑ የሴዴኡ ና ሲኤሱ መራጮችን ድምፅ ወስዷል። እስካሁኑ ምርጫ ያልተሳተፉ ነገር ግን ለመጀመሪያ ጊዜ በአሁኑ ምርጫ ድምፅ የሰጡ ተጨማሪ የአንድ ሚሊዮን ዜጎችን ድምፅ አግኝቷል። ይህ እንዴት ሊሳካለት ቻለ? የበርሊኑ ወኪላችን ይልማ ሀይለ ሚካኤል ፓርቲው ያነሳቸው ጉዳዮች የህዝብን ስሜት የሚነኩ መሆናቸው ለድል አብቅቶታል ይላል። እነዚህ ከመሬት ተነስተው አሁን ወደ አስራ ሶስት አስራ ሁለት ነጥብ ስድስት ድምፅ አገኙት የተባሉት አክራሪዎቹን ስንመለከት እነሱም ያነሳቸው ነገሮች በአንደኛ ደረጃ የስደተኞች ጉዳይ ነው። ሊበራሎቹም እነዚህን የስደተኞችም ጉዳይ እንደሚያሳስባቸው አንስተዋል። የባየርን ያለውም የክርስቲያን ሶሻል ዩኒየንም ያነሳቸው ጉዳዮች ናቸው። አንደኛው የስደተኞች ጉዳይ እዚህ የጀርመንን ሕዝብ የሚያሳስበው ነው። የውጭ ሀገር ሰዎችን እዚህ አምጥታችሁ ከምትረዱ እኛ መርዳት አለባችሁ የሚሉ ሰዎችም ተነስተው ይህንን የሚያራምዱ የፖለቲካ ድርጅቶች ለምንድነው የውጭ ሀገር ሰዎችን ከአንድ ሚሊዮን በላይ የምታመጡት? እኛ ግን የቤት ኪራይ ተወደዋል፣ የስራ እድል የለንም፣ የቤት ኪራይ መክፈል አንችልም፣ የጡርታ ገንዘባችን አይበቃንም የሚሉ ጥያቄዎቹን የሚያነሱት ናቸው። እነዚህ ናቸው እንግዲህ የአሁን ትናንትና የተካሄደውን የምርጫ ውጤቶችም ሌላ መልክ ሊሰጡት የቻሉት። ሲዲዩንና ሲኤሱን ወክለው የተወዳደሩት የጀርመን መራሄተ መንግስት አንጌላ ሜርክል ቢያሸንፉም በዚህ ምርጫ ያገኙት ውጤት አያረካም። ከዚህ ሌላ ለስምንት ዓመታት የጀርመን ጥምር መንግስት አካል የነበረው የሶሻል ዴሞክራቶቹ ፓርቲ ኤስፒዲ ከአሁን በኋላ እንደእስከ ዛሬው አልቀጥልም ተቃዋሚ ነው የምሆነው ማለቱ ፈተና ውስጥ ከጥቷቸዋል። ሜርክል አሁን መንግስት ለመመስረት ያላቸው አንድ አማራጭ ብቻ ነው ይላሉ ዶክተር ለማ ከሴዲኡ ጋር የሚቀራረብ አቋም ካለው ከነጻ ዴሞክራቶቹ ፓርቲና ከአረንጓዴዎቹ ፓርቲ ጋር መጣመር። ይህ ጥምረትም ከሶስቱ ፓርቲዎች መለያ ቀለም በመነሳት የጃማይካ ጥምረት ይባላል። የሴዲኡና የሲኤሱ መለያ ጥቁር፣ የነጻ ዴሞክራቶቹ ፓርቲ ቢጫ፣ የአረንጓዴዎቹ ደግሞ አረንጓዴ በመሆኑ የሶስቱ ቀለም ባንድነት ከጃማይካ ባንዲራ ቀለም ጋር በመመሳሰሉ ነው ይህን ስያሜ ያገኘው። ዶክተር ለማ የአራት ፓርቲዎች ጥምር ማለት እነሱ ሁለት እህትማማቾች ፓርቲዎች አሉ እንደገና በተጨማሪ ሊበራል ፓርቲ የመረጠውን ህዝብ ፍላጎት ይዞ ይመጣል። አረንጓዴ ፓርቲ የመረጠውን ህዝብ ፍላጎት ይዞ ይመጣል። እንግዲህ የዚህ የአራት ፓርቲ መራጮች የተለያዩ ፍላጎቶች አንድ ላይ ቁጭ ተብሎ ተወያይቶ የሁሉም ፍላጎት የተወሰነ የተወሰነ መሬት ላይ በሚወርድበት ተግባራዊ በሚሆንበት ደረጃ አንድ ጥምር መንግስት ማቋቋም ትልቅ ጥበብን ይጠይቃል። እሳቸው ይህንን አይችሉም አልልም። ከዚህ ቀደም ካደረጉት ተነስቼ ይሄ እንደውም የሚቀላቸው ይመስለኛል። ጀማይካ አንድ ላይ ከመጣ ከሶስት መቶ ሀምሳ አምስት በላይ አላቸው። ወደ ሀያ ሰላሳ መቀመጫ ትርፍ አላቸው። ይሄ ካልሆነ ግን መንግስትን በአናሳ መንግስት ሊያቋቁም ይችላሉ። እስከ ዛሬ ድረስ በጀርመን ውስጥ ሙከራ አልተደረገበት ይመስለኛል። በአገር አቀፍ ደረጃ ግን በሱ በአናሳ መንግስት ምንም መስራት አይቻልማ። እንደ ሁለተኛ ምርጫ ከማድረግ እርግጠኛ ነኝ፣ ወደዛ አይመጡም። እንደ አማራጭ ብናየው ነው እንጂ ይሄ መጥፎ ተግባራዊ የሚደረግ አማራጭ አይደለም። እርግጠኛ ነኝ ጀማይካውን ጥምር ማለት ጥምር መንግስት እሳቸው አቋቁማሉ። ለምን ቢባል ሊበራል ፓርቲዎች ተመልሰው ምርጫ ያደረግ ቢባል አይፈልጉም። እንግዲያውስ እኔ መግዛት የማልችልበት ጥምር መንግስት ማቋቋም ካልቻልኩ በሚቀጥለው ጊዜ ሌላ ምርጫ እንደገና ይካሄድ ቢባል ሊበራል ፓርቲ ምርጫ እንዲካሄድ አይፈልግም። በጣም እርግጠኛ ነኝ። አረንጓዴ ፓርቲም ትልቅ ሸክም ነው የወረደላቸው። ምንም ድምጻቸውን ሳይቀንሱ በዚህ ዙር መልሰው በዚህ ነጥብ ማለፋቸው፣ እነሱ ምርጫ እንዲካሄድ አይፈልጉም። በጣም እርግጠኛ ነኝ። ኤስፒዲም ይህንን ምርጫ ሁለተኛ ዙር እንዲካሄድ አይፈልጉም። ስለዚህ እሳቸው እንዲያውም ይሄንን እንደ ማስፈራሪያ አድርገው እኛ አብረን እንስራ፣ ይሄን ጀማይካ እንፍጠር። ይህን እምቢ የምትሉ ከሆነ ግን እኔ አናሳ መንግስት አላቋቋምም፣ በህገ መንግስቱ መሰረት ሁለተኛ ምርጫ እንዲካሄድ አደርጋለሁ እወስናለሁ ካሉ ይሄ እንደውም ማስፈራሪያ ሆኖ ሊበራልም ሆነ አረንጓዴ ፓርቲ ፍላጎታቸውን ወደኋላ በማድረግ በተመዛዘነ መልኩ የጥምር መንግስቱን ያቋቁማሉ ብዬ ነው የምገምት በአጭር ጊዜ ውስጥ ይልማ፣ እነዚህ አራት ፓርቲዎች የሚያስማሟቸው ጉዳዮች እንዳሉ ሁሉ የሚያለያዩቸው ነጥቦችም ጥቂት አይደሉም እና የመንግስት ምስረታው በአጭር ጊዜ ውስጥ ሊሳካ አይችል ይሆናል ይላል። በአጭር ጊዜ ውስጥ ሊሆን አይችልም የሚል ግምት አለኝ። ተከራክረው አንዱ ሰጥ አንዱ ደግሞ ለቅ በሚለው ነገር ላይ ወደ አንድ ነጥብ ሊሄዱ ይችላሉ። ያ ካልሆነ ደግሞ ለተወሰነ ወራት ነው የአናሳ መንግስት ተቻችለው የፓርላማ አባሎች ሊያሳልፉት የሚችሉ እሱ ሳይሆን እሱ ካልሆነ አዲስ ምርጫ ሊሆን ይችላል። ግን በአጠቃላይ ሲታይ ጀርመን በአውሮፓ ውስጥ ባላት የፖለቲካ ሚና፣ ጀርመን በዓለም ላይ ባላት የፖለቲካ ሚና፣ ጀርመን ደግሞ ለኢኮኖሚዋም ለራሷም ስትል ባላት ኃላፊነት ወደ አንድ ውጤት የሚመጡበትን መንገዶች ይቀየሳሉ። ግን ያለው አማራጭ የተወሰኑ ናቸው። ወይ የአራት የጣምራ መንግስት ይፈጠራል፣ ወይንም ደግሞ አዲስ ምርጫ ይሆናል። በአጠቃላይ ግን ሲታይ ጠቅላላ ዝማሚያው ካልተስማሙ አዲስ ምርጫ ነው። ሁለት መቶ አርባ ስድስት የጀርመን ምክር ቤት መቀመጫዎችን ያገኙት አሸናፊዎቹ ሴዴውና ሴኤሱ ተሳክቶላቸው ሰማኒያ መቀመጫ ካገኙት ከነጻ ዴሞክራቶቹና ስልሳ ሰባት መቀመጫዎችን ከያዙት ከአረንጓዴዎቹ ፓርቲዎች ጋር ከተጣመሩ በአጠቃላይ ሶስት መቶ ዘጠና ሶስት መቀመጫዎች ይኖሯቸዋል። በጀርመን አዲስ መንግስት ምስረታና በቀኝ ጽንፈኞች ድል ላይ ያተኮረው የዛሬው አውሮፓና ጀርመን ዝግጅታችን በዚሁ አበቃ። ሳምንት በሌላ ቅንብር እንገናኛለን። እስከዚያው ደህና ቆዩን።